ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ቀደም ሲል ከኤፍድሪ የማዕድን ሚኒስቴር ሚኒስትር ዴኤታ ሚሊዮን ማቴዎስ ጋር በአካሄድ ነው የቃለ ምልልስ ክፍላችን የሃያ አንደኛው አፍሪካ ዳውን አንደር ኮንፈረንስ ዋነኛ አጀንዳዎች ኢትዮጵያ የማዕድን ሀብት ክምችቶች እና የማዕድን ስፍራ ጉብኝት በምዕራብ አውስትሬልያ ልምድ ቀሰማን አስመልክቶ ተነጋግረናል። ወደ ቀጣዩ ቃለ ምልልሳችን ያመራ ነው። በአፍሪካ ዳውን አንደር የማዕድን ዘርፍ መድረክ ትሩፋቶች ባሻገር በምጣኔ ሀብት፣ ንግድ፣ ቱሪዝምና ዲፕሎማሲያዊ ግንኙነቶች የኢትዮጵያንና አውስትራሊያን ወዳጅነት በማጎልበት ረገድ ምን ይጠበቃል? ታካይ ጥረቶችና የስኬት ስትራቴጂዎች ፍኖተ ካርታዎችስ ምን ሊሆኑ ይገባል ይላሉ ስንል ጠይቀናል። የሚኒስትር ዴኤታ ሚሊየን ማቴዎስ አተያይ እንዲህ ነው። አመሰግናለሁ። አምባሳደራችን ያው ከኛ ጋር ነው የቆዩት። ያው በስብሰባው ላይም ከዛ በኋላ በነበረን ግብኝትም ከኛ ጋር ነው የቆዩት። ጠቃላይ ኢንዱስትሪውን የማወቅ የመገንዘብ ሁኔታም ከኛ ጋር ስለነበሩ በተለያዩ ባለ ሀብቶች ጋር ስንገናኝም አብሮን ነው የቆዩትና ቀጣይ ከዚህ ሀገር አውረድ ወደ ሀገራችን ውስጥ ገብቶ ማልማት የጀመሩ አሉ። እነሱ ስለሚጠናከሩበት ሌሎችንም ጎን ለጎን ደግሞ ከተለያዩ ትላልቅ ባለ ሀብቶች ጋር ተገናኝተን ሀገራችን መጥቶ በማዕድን ዘርፍ ላይ እንዲሰማሩ የማስገንዘብ ስራዎችን ስንሰራ ቆይተናል። የተለያዩ የሚዲያ ብሪፊንጎችንም ጭምር የማድረግ ስራ ስለሰራ ኤምባሲውም እዚህ እነዚህን ስራዎች በዋናነት እየሰራ ስላለ አምባሳችን ተጠናክሮ በቀጣይነት ወደኛ የመጡትም የሚጠናክሩበት ተጨማሪ ፖቴንሻል የሆኑ አልሚዎችም ወደኛ የሚመጡበት ሁኔታ ነው የሚፈጥር ሁኔታ ነው። አጠቃላይ መንፈሱ በጣም በአወንታ ነው የሚታየው። በአውስትራሊያ እንደሚታወቀው ትልቅ ሀብት ያለበት አካባቢ ነው። አፍሪካ ላይ በሰፊው እየገቡበት ነው። አሁን ቦትስዋና ላይ በሰፊው ተሰማርተዋል። ሌሎች አፍሪካ ሀገራት ላይ እየገቡ ነው። ስለዚህ ትልቁ ነገር ሁነኛ የሆኑ ባለሀብቶች ወደ እኛ ሀገርም አሁን ከመጡትን በተጨማሪ በመምጣት ከላይ እንደገለጽኩ ሰፊ ገና ያለማና ያልተነካ ስላለ ዘርፉን በተለምዶም የሚባለው የማዕድን ሀብት ልማት ትልቅ ካፒታል፣ ትልቅ የሰው ኃይል ልማት እና ትልቅ ትዕግስትን ይጠይቃል። በትግስት የሚሰራ ስራ ነው። ምክንያቱም ፍለጋው በራሱ ረዥም ጊዜና ውስብስብ ሂደትን የሚጠይቅ ነው። አሁን ዘመኑና ጊዜው ስለተሻሻለ ያንንም ለማድረግ አቅም የሚጠይቅ ስለሆነ አቅም ያላቸውን ባለሀብቶች እንዲመጡ ማድረግ ያስፈልጋል። እና ከዚህ አንጻር ኤምባሲውን በቋሚነት የሚሰራ በመሆኑ አሁን ላይ የተፈጠረው እና የተጀምረው ነገር በሌሎች በንግድ እና በሌሎች ኢንቨስትመንቶችም ሊስፋፋ የሚችልበት እድል አለ ብዬ ነው የማስ አሁን እንዳነሱት ጉባኤ ላይም እንደዚሁ ተነስቶ ውይይት ከተካሄደባቸው አንዱ ይሄኛውም አመታዊ ጉባኤ አስፈላጊነቱ በተለይ የተኮረ አፍሪካ ላይ ነው። አፍሪካ ውስጥ ያሉ የማዕድን ሀብት በተለይ በአሁኑ ወቅት ተፈላጊ የሆኑት በበረከትነት በስፋት አሉ። በሌላ በኩል ደግሞ ፖለቲካዊ ተጽዕኖችን ከቶንም ለቅኝ ግዛት ሁሉ የመዳረግ ግማኖችንም አስከትሏል። አሁን እንደግም በምዕራብ አፍሪካ እንደሚታየው በተለያዩ በኒጀር ቡርኪና ፋሶ እና ማሊ የመሳሰሉት ሀገሮች የዚህ አይነት እንቅስቃሴዎችን አስነስቷል። በሌላ በኩል የዓለም የፖለቲካና ኢኮኖሚያዊ ሚዛን ለመገዳደር ብሪክስ በአንድ በኩል አለ። ኢትዮጵያም በአባል አገርነት ዘንድሮ ታክላለች። አንዱም በሁለቱ በምዕራቡና በታዳጊ ሀገሮች በተለይ በብሪክስ በኩል ለወደፊቱ ተጠናክሮ ሲቀጥል እንዲሁ ትኩረቱ ሽሚያው የሚሆነው በተለይ በማዕድን ዘርፎች ላይ እና በሌሎችም ሀብቶች ላይ ነው የሚሆነው። ይህ የወደፊቱን የአፍሪካን ምን አይነት ልዩ ቦታ ላይ ሊያስቀምጣት ይችላል። ያንን በአግባቡ ሀብቷን ብቻ ሳይሆን ፖለቲካዊና ምጣኔ ሀብታዊ ተጽዕኖስ የማሳደር ወይም ተደማጭነት ቢያንስ የማግኘት እድሏ ላይ የሚከፍተው በር አለ ወይስ ከቶውንም አሉታዊ ተጽዕኖ ሊኖረው ይችላል የሚል አሳሰብ አለ። እንደምን ይመለከቱታል? አመሰግናለሁ። ያው እንደምታውቀው አፍሪካ በሚቀጥሉት ሰላሳ ዓመታት የህዝብ ብዛቷም እስከ ሁለት ነጥብ አራት ቢሊየን ወይም ከዛ በላይ እና ምናልባት ትልቁ የሰው ልጆች የሚኖርበት አህጉር ነው። የሆነ የሚያድገው እና ተጽዕኖው በተለይም ወጣት ማህበረሰብ እየበዛበት የሚሄድ አህጉር ከመሆኑ አንጻር በብዙ መልኩ መልካም ስራዎችን መስራት እስከተቻለ እና አህጉሩ ላይ ያሉ ተቋማት መጠናከር የሚችሉበት እድል ካለ የአፍሪካ ተጽዕኖ እያደገ መሄዱ የማይቀር ነው። ምክንያቱም ከዓለም አቀፍ የሕዝብ ቁጥር ማነስ እና ከዛ ጋር ተይዞ የሚፈጠር ችግር አፍሪካን በብዙ መልኩ የማያሰጋት ነው። ግን ደግሞ ወጣት አህጉር ከመሆኗ ጋር ተያይዞ ደግሞ ወጣቶች ተጠቃሚነታቸውን ሊያስፉ የሚችሉ ስራዎችን አገራት በታቀደ መልኩ የረዥም ጊዜ ቅኖሯቸው፣ በግልጽ ይህንን እድል መጠቀም የሚችሉበትን ሁኔታ መፍጠር እና የፖለቲካ ሥርዓታቸውን የተረጋጋ ማድረግ ላይ በከፍተኛ ትኩረት መስራት ነው የሚገባቸው። ወጣቶች የሚበዙባት አህጉርና ሀገራት ስለሚሆኑ ይሄ በጥንቃቄና በአግባቡ ከተያዙ ሌሎች ሀገራትና አህጉራት ከማከም የማገኙት እድል ነው። በዚህም መነሻ ብዙዎች ስራዎች ወደ አፍሪካ መምጣታቸው የግድ የሚሆንበት ሁኔታ ነው ከፊታችን እንጠብቀን። እንደዚህ ደግሞ ሀገራት በበቂ ሁኔታ መዘጋጀት ያስፈልጋቸዋል። ካልተዘጋጁ ቅድም እንዳነሳው በዓለም አቀፍ ሁኔታ ላይ አሁን እየመጣ ያለው ዓለም አቀፍ የሀይል አስተላለፍ ግፊት ተጽዕኖ እየጨመረ ሊሄድ የሚችልበት ሁኔታ እንዳለ በግልጽ ይታያል። ስለዚህ አፍሪካ ላይ ለምሳሌ በየአመቱ የሚዘጋጅ እንዳባ ይባል የሳውዝ አፍሪካ ላይ ኬፕታውን የሚዘጋጅ የማዕድን ሀብት ኮንፈረንስ አለ። ከዚህኛውም በጣም የበለጠ ነው ይሄኛው። መድረክ አፍሪካውያን መሪዎች ተገኝቶ ስለ ሀብታቸው ልማት ከዓለም አልሚዎች ጋር የሚነጋገሩበት ነው። ስለዚህ እዛ ላይ እየተንጸባረቀ እየመጣ ያለውን ሁኔታ በግልጽ የሚያሳየው አሁን የዓለም የጂኦ ፖለቲካል እንቅስቃሴው አፍሪካን ጠልፎ እንዳይጥላት፣ አሁንም ሌላኛው ችግር እንዳይፈጠር በጥንቃቄ መሄድ ይጠይቃል ማለት ነው። አፍሪካ ከየትኛውም ሀያል ጋር ሆና አላስፈላጊ ዋጋ የምትከፍልበት ሁኔታ እንዳይኖር በጣም በብልህነትና በስትራቴጂክ በሆነ መልኩ መያዝ ይጠቅማል ብዬ ነው የማስበው። አሁን ያለው የሽሚያ በግልጽ የሚታይ ሽልሚያ ስለሆነ የሀገራት መሪዎች ለብቻቸው የሚወጡት ጉዳይ አይመስለኝም። የአፍሪካ ኅብረትን በይበልጥ በማጠናከር ድምጻቸውን በጋራ በማሰማት ተባብሮ አንድ ላይ በመቆም ሊወጡት የሚችሉበት በጣም ወሳኝ ወቅት ላይ የምንገኝ ይመስለኛል። ከዛ ውጭ ለአንደኛ ክፍለ ዘመን የሚያስፈልጉ ቴክኖሎጂዎች የሚመረቱባቸው ግብአቶች አብዛኛዎቹ ከአፍሪካ ውስጥ ነው የሚገኙት። ኮንጎ ለብቻው ከዛ ብቻ የሚወጣው የኮባልት ሌሎችም፣ ለኤሌክትሪክ ካል ወይም ለታዳሽ ኃይል ማምንጫ የሚያገለግሉ ቴክኖሎጂዎች፣ መሰረተ ልማት ግንባታ የሚያገለግሉት ማዕድናት በሙሉ የሚወጡት ከዚህ ከአፍሪካ ሀገር በመሆኑ የተለያዩ የምስራቁም የምዕራቡም ሀገራትም ኩባንያዎችም ፍላጎታቸው በከፍተኛ ሁኔታ እየጨመረ ነው እየመጣ ያለው። ከነዚህ ሀይሎች አንጻር የሚመጣውን ተጽዕኖ ለመቋቋም ሀገራት ለብቻቸውም በዋናነት ግን በጋራ ተደራጅቶ በየብሎኩ ጋድ እንደ ጋድ የምዕራብ አፍሪካ ብሎክን በተመሳሳይ የሳውዝ አፍሪካ ብሎኮችን በተመሳሳይ እንደገና ደግሞ ብሎኮቹ በጋራ ተቀናጅቶ የሚመጣውን ሀይል በጋራ መቋቋም የሚችሉበት እና ለበለጠ አወንታዊ ለሆነ ልማት መጠቀም የሚችሉበትን ሁኔታ በጋራ ማመቻቸት አለባቸው ብዬ ነው የማስበው እና እንዳልከው እድሉ አለ። እርግባን የመሆኑም እድል አለ፣ ግን ደግሞ የኢንዱስትሪ ልማት ማለት በዋናነት የማይድን ሀብት ልማት ነው። ከማይድን ሀብትን በአግባቡ እሴት ጨምሮ ከማልማት ውጭ ያለ ኢንዱስትሪላይዜሽን የለም። አንዳንዶቹ አስቀድሞ ያላቸውን ሀብት በአግባቡ ስላለሙ አሁን አሁን እየሰሩ ያሉት ወደፊት የአፍሪካ ማይድን ተጭኖ ወደ እነሱ በመሄድ እሴት የሚጨምረው እነሱ ጋር እንዲሆን ከወዲሁ ስራቸውን እየሰሩ ያሉ የገልፍ ሀገራት አሉ። ይሄ ማለት የአፍሪካ ማይድን አሁንም በጥሬው መሸጡን እንዲቀጥል የሚያስገድድ ሁኔታ ነው ማለት ነው። ስለዚህ ከወዲሁ አፍሪካ በመተባበር እሴት የሚጨመርም ከሆነ ማይድን ሀብቱ እሴት ተጨምሮ ከሀገር የሚወጣበትን ሁኔታ በተናጥልም በጋራ መስራት የሚችሉበትን አቅም መገንባት አለባቸው። ለዚህ ወሳኝ ነው ብዬ ማስበው የተቋማትን አቅም፣ ህብረትን አቅም መገንባት ያስፈልጋል። የብሎኮቹን አቅምና የሀገራትንም አቅም መገንባትና በጋራ መቆምን ማሰብ ያስፈልጋል ብዬ ነው ማስበው። ያ ማይሆን ከሆነ አሁን የሚታየው ሀገራትን ሉትን መንግስታት በሀይል በማስወገድ አላስፈላጊ ነውጥና ግርግር የሚፈጠርበትን ሁኔታ የውጭ ኃይሎችም ጭምር የውስጥ ችግሮችን በማባባስ የሚሳተፍበት ሁኔታ ሊቀጥል ይችላል ብዬ ነው ማለት። መልካም። አቶ ሚሊየን ማቴዎስ የኤፍዲሪ ማዕድን ሚኒስቴር ሚኒስትር ዴኤታ፣ ስለ ቃለ ምልልሱ እናመሰግናለን። ወደ ሀገሮ የኢትዮጵያ በሰላም ሊመለሱና አዲሱም አመት መልካም የስራ ዘመን እንዲሆንሎት ምኞታችን ነው። ለሁላችንም መልካም አዲስ አመት ይሆንልን። አመሰግናለሁ።